የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው መጨመሩን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት አስታውቋል። መንግስትም የለጋሾችን እርዳታ እንደሚፈልግ ይፋ አድርጓል። ሁኔታውን ለመገምገም የቅኝት ቡድኖች መቋቋማቸውም ተገልጿል። መለስካቸው አመሃ ተከታዩ ልኮልናል። ባለፈው ሐምሌ ወር የተጠናቀቀው ግምገማ ነሐሴ 12 ቀን 2007 ዓ ም ይፋ ሲደረግ ተገምቶ የነበረው የዕለት ምግብ እርዳታ ፈላጊ ኢትዮጵያውያን ቁጥር ቀላል በማይባል መጠን መጨመሩን በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ኦቻ ያወጣው መግለጫ አስታወቀ። በዚህ ወቅት በነበረው ግምገማ መሰረት የምግብ እርዳታ ያስፈልጋቸዋል የተባሉት ሰዎች ቁጥር አራት ነጥብ አምስት ሚሊዮን የነበረ ቢሆንም ቢያንስ ከነሐሴ አጋማሽ ጀምሮ አራት መቶ ሺህ ተጨማሪ ዜጎች ጊዜያዊ የእርዳታ እህል ሲሰጣቸው መቆየቱን ይኸው መግለጫ ያስረዳል። ይህ ጊዜያዊ እርዳታ የተሰጠባቸው የሀገሪቱ ክፍሎችም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ ክልሎችና በድሬዳዋ እንደሆነ መግለጫው ዘርዝሯል። በኢትዮጵያ የሰብአዊ ሁኔታዎች መበላሽ የተጀመሩት ቀደም ሲል ይጠበቅ የነበረው የበልግ ወቅት ዝናብ አለመዝነቡን ተከትሎ የክረምት ዝናብም መዘግየቱና በበቂ ሁኔታም ባለመዝነቡ ነው ሲል ይኸው መግለጫ የችግሩን መንስኤ ያለውን ይጠቁማል። በዚህ ምክንያት የውሃ ምንጮች በበቂ ሁኔታ አልጎለበቱም፣ ለግጦሽ የሚሆነው ሳርም በጥሩ ሁኔታ አልበቀለም። አብዛኞቹ የበልግ አብቃይ አርሶ አደሮች በዝናብ እጦት ምክንያት ማሳዎቻቸው ጦም አድረዋል። የተዘሩ ማሳዎችም በርጥበት እጥረት ምክንያት የበቀለው ቡቃያ ጠውልጓል ወይንም ደርቋል ሲል መግለጫው አብራርቷል። የአየር ሁኔታ ትንበያዎች እንደሚያሳዩት ከሆነ ከአፋር ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ቤንች ማጂ ሰገንና የደቡብ ኦሞ ዞኖች እንዲሁም በሶማሌ ክልል በፈፈንና ሲቲ ዞኖች በስተቀር በነሐሴ ወር በሀገሪቱ አብዛኛዎቹ ክፍሎች ዝናቡ የተሻለ ነበረ ብሏል። መግለጫው አክሎም የተባለውን የሰብአዊ ሁኔታ በትክክል ለመገምገም በመንግሥት የሚመራ ፈጣን ቅኝት ተጀምሯል ብለዋል። የመንግሥት አደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ መስከረም አምስት ቀን 2008 ዓ.ም ይህን ፈጣን ቅኝት ለማካሄድ ስብሰባ ጠርቶ እንደነበረ ያስታውሰው ይኸው የኦቻ መግለጫ ከመንግስት፣ ከተባበሩት መንግስታት ድርጅት አካላትና መንግስታዊ ካልሆነ ድርጅቶች ተውጣጡ 11 ፈጣን ቅኝት ቡድኖች ተቋቁመው የችግሩን ልክ ለማወቅ ለአንድ ሳምንት ያህል በመላ ሀገሪቱ ተሰማርተው ሲሰሩ ነቆዩ መግለጫው አመልክተዋል። በቅኝቱ የተካተቱ የሀገሪቱ ክፍሎችም የአፋር ክልል አንድ እና ሶስት ዞኖች፣ የአማራ ክልል ምስራቅ ጎጃም፣ ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ፣ ደቡብ ወሎ የኦሮሚያና የሰሜን ሸዋ ዞኖች፣ የኦሮሚያ ክልል አርሲ፣ ምዕራብ አርሲ፣ ባሌ፣ ምስራቅና ምዕራብ ሐረርጌ፣ ድሬድዋ እና ሐረሪ፣ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጋሞጎፋ፣ ጌዲዮ፣ ጉራጌ፣ ኬቲ፣ ሲዳማ፣ ስልጢና ወላይታ ዞኖች፣ የሶማሌ ክልል ፈፋን፣ ሊበንና ሲቲ ዞኖች የትግራይ ክልል ደቡብና ደቡብ ምስራቅ ዞኖች መሆናቸው ታውቋል። በአውሮፓውያን ዘመን አቆጣጠር በ2015 ለቀሩት ወራት ለተለያዩ ምግብ ነክና ምግብ ነክ ላልሆኑ እርዳታዎች ለ4.5 ሚሊዮን ተረጂዎች ብቻ 151 ሚሊዮን የአሜሪካ ዶላር እንደሚያስፈልግም የኦቻ መግለጫ ያሳያል። የፈጣን ቃኝ ቡድኖች የግምገማ ውጤት ይህን ፍላጎት በአያሌው ጨምሮ እንደሚያሳይ ይጠበቃል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬዲዋን ሁሴን ትናንት በሰጡት ጋዜጣዊ መግለጫም መንግስት ያሉት የልማት እቅዶች እንዳይደናቀፉ የለጋሾች እገዛ መንግስት እንደሚጠብቅ ጠቁመዋል። በወቅቱ የበሊናው ምክንያት ተጽዕኖ አርፎባቸዋል ተብለው ተገምተው የነበሩት የብረተሰብ ቁጥር ጨምሯል። በዚያን ወቅት ሁለት ነጥብ ዘጠኝ ሚሊዮን አካባቢ ይሆናል ነበር የተባለው አሁን ከአራት ነጥብ አምስት ሚሊዮን በላይ ህዝብ ሆኗል። ቁጥሩ ትንሽ በነበረበት ሰዓት መቋቋም የሚቻልበት እንዳለ ይታወቃል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል የነበረ ገንዘብ ወደዚህ የማዞር እንገደዳለን ማለት ነው። ይሄ እንዳይሆን የትም ቦታ ላይ እንደሚደረገው ድንገተኛ ሁኔታ በሚያጋጥምበት ሰዓት ላይ ያ መንግስት የልማት ገንዘቡን አዞሮ ማንቀሳቀስ እና መታደግ የሚችል ቢሆንም የተጀመረ ልማት እንዳይስተጓጎል የተለያዩ አጋሮች ድጋፋቸውን ይለግሳሉ፣ አጋርነታቸውን ይገልጻሉ። ከዚሁ ጋር በተያያዘም የሚፈለገው ገንዘብ ቁጥሩም በመጠኑም በጣም እየጨመረ ከመሆኑ ጋር ተያይዞ ይህን ለማዳረስ የሚካሄደው ኦፕሬሽንም በዛው ልክ የሚሰፋ ከመሆኑ ጋር ተያይዞ መተጋገዝ እንደሚያስፈልግ ተገልጿል። በመንግስትም በለጋሽ ትሪቶች ተወካዮችም በኩል ይሄ ውጤቱ እስካሁን አመርቂ አይደለም፣ ከዚህ በላይ መጠናከር እንዳለበት የሚያሳ የሚያሳዩ ምልክቶች አሉ። መንግስት ግን የጀመረውን እየቀጠለ ያለበት ሁኔታ እንዳለ ይታወቃል ማለት ነው። መንግስት ቅድሚያ በመስጠት ያለውን ሰብአዊ ሁኔታ ለመቋቋም የሚያስችል አቅም ቢኖረውም ይህንን ለማድረግ ለተለያዩ የልማት እቅዶች ከመደበው በጀት መቀነስ እንደሚገደድ ተናግረዋል። እስከ ዛሬ ከለጋሾች የተገኘው እገዛ ካለው ክፍተት አኳያ በቂ እንዳልሆነም አቶ ሬድዋን ተናግረዋል። ከብሔራዊ ሜትሮሎጂ ኤጀንሲ የቀረበውን መረጃ መሰረት በማድረግና ከተመሳሳይ የኤልኒኞ ክስተት ዓመታት ጋር በማነጻጸር የተደረሰበት ትንበያ እንደ አውሮፓውያን ዘመን አቆጣጠር በ2016 የመጀመሪያ ሶስት ወራት መደረግ ያለባቸውን ዝግጅቶችን ያሳያል። በዚህ ሰነድ ማስጠንቀቂያ መሰረት አስፈላጊ ዝግጅቶችን ከወዲሁ ለማጠናቀቅ የሚጠበቀው ገንዘብ እስከ ህዳር ወር ድረስ በእጅ መግባት እንዳለበት የኦቻ መግለጫ ያሳስባል።